የባህል መድረክ በጦርነቱ ጊዜ ነፃ እንዲወጡ የሚታገልላቸው ባሪያዎች እንኳን አሳዳሪዎቻቸውን ደግፈው ሊንከንን ይወጉ ነበር። ባሪያነት ተገቢ ነው ብለው መሰለኝ። እኛም ጋር ጎጠኝነት ልካችን ነው፣ ጠባብነት የእኛ ነው የሚሉ ብዙ ሰዎች መጥፊያቸውን ሲስሉ፣ ጦር ሜዳ አዘጋጅተው ራሳቸው ላይ ሲተኩሱ ሲታይ ታሪክ ቤትም ቤትም ብሎ ራሱን ይደግማል ያስብላል። ሀገሪቱን ፈርዶባት የአዙሪት ሀገር ሆነ። መምህርት እጸገነት ከበደ ትባላለች። የቃልና ዜማ የስነ ጽሁፍ ምሽት አዘጋጆች መካከል አንዷ ናት። ቃልና ዜማ የስነ ጽሁፍ ምሽት ባለፈው አርብ ጽናትና ኢትዮጵያዊነት በተሰኘው መድረክ ከቀረበው ስነ ግጥም መነባደምና ወግ በተጨማሪ ጥበባዊ ምሽቱ በዋናነት የሎሬት ጸጋዬ ገብረ መድህንን ስራዎች እያነሳ እውቁንና ታላቁን ባለቀን የዘክሯል። ጤና ይስጥልኛ አድማጮች፣ እንደምንሰነበታችሁ አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች ወርሃዊ የስነ ግጥም የኪነ ጥበብ ብሎም ግጥም በጃዝ በሚል የተለያዩ ሳምንታዊ ወርሃዊ ጥበባዊ ዝግጅቶች መታየቱ የተለመደ እየሆነ ነው። አዘጋጆቹ እንደሚሉት መድረኩ ተሰባስቦ እውቀት፣ ግንዛቤ መቅሰሚያ ከመሆኑን ባሻገር ታሪክን ማወቂያ ጥሩ የረፍት ጊዜ ማሳለፊያም ነው ይላሉ። ይህ አይነቱ መድረክ በመቶዎች ቢበዛ ይጠቅማል እንጂ ቁጥሩ በዛ ተብሎ ሊናቅ አይገባም፣ ያሉንን የቃልና ዜማ ወርሃዊ የሥነ ጽሑፍ ምሽት አዘጋጆችን አነጋግረን ቅንብር ይዘናል። መልካም ቆይታ። አብረን ዝም እንበል፣ ከሰው መንጋ እንገንጠል ለአንድ አፍታ እንኳ እንገለል ብፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል። ምነው አሽማዶ ቆቃ የሸለቀው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር። አራት መምህራን በመሰባሰብ ባለፈው ሳምንት መጨረሻ ላይ አዲስ አበባ ላይ የጀመሩት ቃልና ዜማ የተሰኘው ወርሃዊ የሥነ ጽሑፍ ምሽት በመጀመሪያ ዝግጅቱ ታላቁን ባለቀኔ ሎሬት ጸጋዬ ገብረ መድኅንን ዘክሯል። ወር በገባ የመጨረሻው አርብ ላይ የስነ ግጥም ኪነ ጥበብ አፍቃሪያንን አዲስ አበባ ላይ ቀጠሮ የሚያስይዙት አራቱ መምህራን በዚህ አይነት መድረክ ላይ ታድመን ሀሳብ ብቻ ከምንሰጥ ለምን እኛስ ኢትዮጵያዊነትን የሚገልጽ መድረክ አናዘጋጀም? በሚል ብዙ ከተነጋገርንበት በኋላ የስነ ጽሁፍ መድረኩን በይፋ ጀምረናል ሲሉ ተናግረዋል። ከመስራቾቹ መካከል አንዷ መምህርት እጸገነት ከበደ ናት። እኔ እጸገነት እባላለሁ። ማእዛ መሐመድ ግሩምና ማስተዋል እንባላለን። አንድ ላይ ነበር ምን ስራ የነበረው፣ አንድ መስሪያ ቤት ማለት ነው። እና ያው ባለን ግንኙነት፣ ባለን የጓደኝነት ግንኙነት በየለት ስንገናኝ፣ አንዳንድ ነገሮች እናወራለን። ብዙ ጊዜ ሀሳቦች ላይ ነው ሀሳብ የምናንሸራሸረው የየራሳችንን ነገር ማለት ነው። ስለዚህ በዛ መነሻ ለምን እንዲህ አይነት ምሽት አናዘጋጅም ወደሚል ሀሳብ መጣንና ቃልና ዜማ የተሰኘ ፕሮግራም ለማዘጋጀት ወሰን። እንግዲህ ቃልና ዜማን የመረጥንበት ምክንያት ምንድን ነው? ጥበብ በቃል ወይም በዜማ ነው። በእርግጥ የሚደረግም ይሆናል ጥበብን ስናስብ ግን፣ እዚህ ውስጥ ሁሉ ነገር ይገኛል ብለን አስብንና ቃልና ዜማ የሚለውን መረጥን ማለት ነው። ስለዚህ በዛ መነሻነት ነው ወደ ምሽት ማዘጋጀት የገባ ነው። ያው ምሽቱን ሁል ጊዜ ስናዘጋጅ እንዳቀድ ነው ርዕስ እንዲኖረው ነው የፈለግ ነው ዝም ብሎ ምሽት አዘጋጅቶ ማንኛውም የተጋበዘ እንግዳ እንደፈለገ እየወጣ የሚያወራበት ሳይሆን፣ ርዕስ ያለው የታሰበበት፣ እንግዶችም ወጥተው ሲያወሩ አቅደው አስበው የተዘጋጅተው የሚመጡበት እንዲሆን ነው። ስለዚህ የመጀመሪያውን ርዕሳችንን ጽናትና ኢትዮጵያዊነት አል ነው ጽናት የሚለው ነገር ኢትዮጵያዊነት ውስጥ ይገለጣል ወይም እናገኘዋለን በተረኮቻችን በተረቶቻችን በስነ ቃሎቻችን፣ እነዚህ ውስጥ ሁሉ ይገኛል እና በትክክል ጽናት የሚለውን ጉዳይ ኢትዮጵያዊነት ውስጥ እናገኘዋለን። እሱን ኢንካሬጅ ማድረግ አለብን። የጎደለንም ነገር ይሄ ነው፣ ከረንት ላይ አሁን ባለን ሁኔታ። ስለዚህ ፕሮሞት ለማድረግ እንችላለን። በዚህ የስነ ጽሁፍ ምሽት በሚል መነሻ ጽናትና ኢትዮጵያዊነትን አነሳን። ከዛ ውጪ በየምሽቱ አንዳንድ የጥበብ ሰዎችን የመዘከር አላማ ነበረ፣ የጥበብ ሰዎች ብቻ ሳይሆን ሀሳቦች ጭምር ሀሳቦችም ሊዘከሩ ይችላሉና የመጀመሪያውን ለወረ ጸጋዬ ገብረ መድን አደረግን። በዚህ መሰረት የተከናወነ ነው። ግን እንደው አዲስ አበባ ከተማ በግጥም በጃዝ እንደዚህ መነባነብ በማቅረብ እንዲሁም ወርሃዊ በመሆን በብሔራዊ ቲያትር፣ በራስ ቲያትር፣ ጣይቱ ተመሳሳይ አይነት ዝግጅት ሲደረግ እሰማለሁ። አንድ ሁለት ሶስት ጊዜም በዚያው በአዲስ አበባ በተለያዩ ቦታዎች ተገኝቼ ለው አይቻለሁና እናንተም ተመሳሳይ አልሆነባችሁም ወይንስ፣ እንደው ለየት ለማለት ሞክራችኋል? አዎ በመሰረቱ ቢደጋገምም ቢበዛ ራሱ ለህዝቡ በቂ አይደለም። አንደኛ በእነዚህ መድረኮች የማንቃት ስራ ይሰራል ማለት የእኛ ብቻ ሳይሆን የሌሎችም ሀሳብና ዓላማ ይሄ ነው። ማንቃት የሚባለው ጉዳይ አለ ከጥበብ ባሻገር ማለት ነው። ስለዚህ እነዚህ እነዚህ ነገሮች ገና አልተሰሩባቸውም። ሰው በሚወደው ነገር በሚፈልገው ነገር ደረቅ ሆኖ የምንፈልገውን አይነት መንገድ እንዲይዝ ለማድረግ በደረቁ ምክር ከማድረግ ይልቅ በእንደዚህ አይነት ሰዎችን በሚያዝናና ጥበባዊ መንገድ መምጣት የተሻለ ስለዚህ በቂ ነው ብለንም አናስብም። ግን እኛ እንደ ፕሮግራም የተለየ ለማድረግ ሞክረናል። አንደኛው ነገር ቅርጽ ሰጥተነዋል። ሁል ጊዜ በፕሮግራማችን ምንድን ነው የሚነሳው? ዝም ብሎም መድረክ ተዘጋጅቶ ብቻ ገጣሚ የጎተትን አምጥተን ምናምን እንዲቀርብ የምናደረግበት ሳይሆን ስርዓት ባለ ሁኔታ ቅርጽ ባለ ሁኔታ ሁል ጊዜ ቅርጽ አለው የኛ ፕሮግራም። ለምሳሌ ዲስኩር አለው፣ የተወሰኑ ግጥሞች አሉት፣ ወግ አለ በቋሚነት እኔ የምጽፋቸው በየጊዜ የምጽፋቸው ወጎች ነበሩ። እና እሱን አንድ መድረክም ለመስጠት ነው በዚህ መድረክ የኔ ወግ ይገኛል በሚለው ሁኔታ ማለት ነው ይሄ እንደገና የታዳጊዎች መድረክ ብለን ታዳጊዎቻችንን ወደ ጥበብ ወደ መድረክ የምንጋብዝበት አለ አንድ ገጽ የሚባል አንድ ሌላ ደግሞ ቅርጽ አለን በአንድ ገጽ ውስጥ ደግሞ ታዋቂ ሰዎች ሊሆኑ ይችላሉ በተለያየ ፕሮፌሽን የሚገኙ ሰዎች ከመጽሐፍ አንድ ገጽ እንዲያነቡ የምናደርግበታለን የመሳሰሉት ስለዚህ ስርዓት ባለ ሁኔታ የሌሎቹ ስርዓት የለም ለማለት ፈልጌ ሳይሆን ቅርጽ ያለውና የተዋቀረ በጣም የተዘጋጀንበት ፕሮግራም ነው የሚቀርበው እና አንደኛው ነገር በቂ አይደለም ብዬ ነው ማስበው። ሌላው ነገር ደግሞ በቅርጽ ደረጃ ታስቦበት የተዘጋጀ ፕሮግራም ስለሆነ ምናልባት ይሄ ለየት ያደረገው ይሆናል። ግን እንደው ጽናትና ኢትዮጵያዊነትን በምን መልኩ ትገልጫዋለሽ አንቺ? እንግዲህ እኔ ሳስበው ማለት ነው ታሪካችን በጽናት የተሞላን፣ ኢትዮጵያዊነት ሲታሰብ ጽናት ነው። አሁን አሁን ያለንበት ሁኔታ ውስጥ ያደረሰን ማለት ነው በተለያዩ ችግሮች ውስጥ ነው ያለፍነው እንደ ሕዝብ ታሪካችን የሚናገረው ያንን ነው። በዛ ውስጥ አልፈን የመጣንና በዛ ውስጥ የተገነባ ሰብእና ነው ያለው እና ኢትዮጵያዊነት የሚባለው ነገር ተፈትኖ ያለፈ ነገር ሰብእና ነው ወይም የተሰጠን ነገር ነው ብዬ ነው የማስበው። ምናልባት ይቸግር ይሆናል እንዲህ በአንድ አረፍተ ነገር ለመግለጽ መሞከር፣ ጥያቄውን ከበድ ይላል። ግን እንደው በዚህ ፕሮግራም ላይ ሎሬት ጸጋዬ ገብረ መድህን በምን መልኩ ዘከራችኋቸው? ሎሬት ጸጋዬ ገብረ መድህን በተለይ ይሄ ሚስጥረኛው ባለቅን የሚል መጽሐፍ አንድ ጊዜ ታትሞ ነበር በአርክቴክት ሚካኤል ሽፈራው። በተለይ የሎሬት ጸጋዬን ፍልስፍና ከቲያትሮቹ በመነሳት ማለት ነው እና ኢትዮጵያዊነትን ሊተክል ያሰበበትን መንገድ ትንትን አድርጎ ያስቀመጠበት መጽሐፍ አለ። ያንን መነሻ አድርገን በሙሉ ሊያቀርብ ባይችል እንኳ የተወሰነ ነገር ማለት ይችላል። ስለ ሕይወቱ በቂ ጥናት አድርጓል ብለን አርክቴክት ሚካኤልን ነበር የጋበዝነው። እሱም በተለይ ከኢትዮጵያዊነት ጋር በማያያዝ ስለ ሎሬ ጸጋዬ ገብረ መድን እና ስለነበረው ኢትዮጵያዊነት ላይ ስለነበረው አቋም እንዴት ማህበረሰቡ ላይ ሊተክል እንዳሰበ ኢትዮጵያዊነት የሚለውን ስሜት ብሔራዊ ስሜት ማለት ናሽናል ፊሊንግ የሚባለውን እንዴት ሊተክል እንዳሰበ እና እኛ ወጣቶች ከእሱ ልንማር የምንችለውን ነገር በማንሳት ስለ እሱ ይሄ ታሪክ ባጭሩ በማቅረብ ነው የዘከር ነው ማለት ነው። እና በመሀል በመሀል ደግሞ ያው ስለ ጸጋዬ ገብረ መድን አንዳንድ ነገር እኔም በአቀረብኩት ወግ ውስጥ የጸጋዬ ገብረመድን አንድ ግጥም የመሳሰሉት ነገሮች እያነሳ እንደዚህን የዘከር ነው። የእኔ ወግ በማህበራዊና በፖለቲካዊ ነገሮች ላይ ያጠነጠነ ነው። ምናልባት ኮንቴክስቱን ቢጠብቅ ጥሩ ነው። ስለዚህ ከርስ ብዬ ጀምሬ ላነብልሽ። በጣም ጥሩ ሰው ነገው ይገደዋል። ነገውን ያሳምራል እኛ ነገ መጥፊያ መበታተኛ ካራችንን እንስላለን። ለመጥፊያችን እንታገላለን አብርሃም ሊንከን ስልጣን ላይ በነበረበት ወቅት አሜሪካ የዘር ፖለቲካዋን የዲሞክራሲ ዳንቴል አልብሳ ታጣት ነበር እናም የባርነትና የዲሞክራሲ ዲሞክራሲ ስርዓት አብረው አለመሄዳቸውን ለማስረገጥ አሜሪካ ግማሽ መላጣ ግማሽ ጎፈሪያ አትሆንም ገሚሱ ነጻ ሌላው ባሪያ ሊሆን አይችልም ብሎ በባርነት ላይ ጦርነት አወጀ። ይህ ውሳኔ የአሜሪካ የእርስ በርስ ጦርነት መነሻ ሆኗል። በጣም የሚገርመው ግን በጦርነቱ ጊዜ ነፃ እንዲወጡ የሚታገልላቸው ባሪያዎች እንኳን አሳዳሪዎቻቸውን ደግፈው ሊንከንን ይወጉ ነበር። ባሪያነት ተገቢ ነው ብለው መሰለኝ። እኛም ጋር ጎጠኝነት ልካችን ነው፣ ጠባብነት የእኛ ነው የሚሉ ብዙ ሰዎች መጥፊያቸውን ሲስሉ ጦር ሜዳ አዘጋጅተው ራሳቸው ላይ ሲተኩሱ ሲታይ፣ ታሪክ ቤትም ቤትም ብሎ ራሱን ይደግማል፣ ያስብላል። ሀገሪቱን ፈርዶባት የአዙሪት ሀገሩ ነች። ጸጋዬ ገብረ መድኅን በአምሌት በኩል እንደነገረን፣ በንጉሥ ፍርፋር የፋፋን ትል አሳ አገኘችና፣ ቅርጥፍ አሳ አጥማጅ እሷን ቅርጥፍ፣ ትል መልሳ እሱን ቅርጥፍ፣ ሆድን ሞልቶ እንደ ስልቻ በልቶ ለመበላት ብቻ እሺ ይሁን። ይሄ የሕይወት ውደትም ጭምር ነው። የኛ ሀገሩ የሚብሰው እኮ ለመብላት ስልጣን ላይ ሲወጣ ቁልቁለት የሆነለት ሁሉ ሲወርድ ዳገት ሲሆንበት ነው። ተፈጥሮንም ያጣርሳል እያለ ይቀጥላል። አዘጋጆቹ እንደገለጹት ከሆነ በመድረኩ ከተጠበቁት በላይ ታዳሚያን መገኘታቸውን፣ ሊተላለፍ የተፈለገው መልእክት በሚገባ መተላለፉን፣ በተለይም የመድረክ አጋፋሪ የነበረው አርቲስት ደረጀ ኃይሌ መርሃ ግብሩን በተሟላ መስተንግዶ እተፈለገበት እንዲደርስ ማድረጉን ተናግረዋል። የቃልና ዜማ ወርሃዊ የሥነ ጽሑፍ ምሽት መስራቾች መካከል ሌላዋ መምህርት ማዕዛ መሐመድ የዝግጅቱ ርዕስ ጽናትና ኢትዮጵያዊነት በመሆኑ የጽናትና ኢትዮጵያዊ ተምሳሌ ታላቁ ባለቅኔ ሎሬት ጸጋዬ ገብረመድን መዘክራቸውን፣ ሌላው የጽናት ተምሳሌት ጋዜጠኛና የሰብአዊ መብት ታጋይ እስክንድር ነጋ በመድረኩ ተጋብዞ እንደነበር ተናግራለች። እንግዲህ ይህን ፕሮግራም ለማዘጋጀት አስብ ነው፣ ያው እንደነገርኩ፣ ሁልጊዜ በየሁኔታዎች ላይ ለማስጠት ከሚሚሰጥ ኢትዮጵያዊነትን የሚያንጸባረቅ እኛነታችንን በተለያየ አይነት መንገድ የሚገልጽ ፕሮግራም ለማዘጋጀት ነው ያሰብነው። በየወሩ የወሩ መጨረሻ አርብ ላይ ነው ይሄን ፕሮግራም እናዘጋጀው። ስያሜው ጥናትና ኢትዮጵያዊነት ነው። ጥናትና ኢትዮጵያዊነት ማለት በኢትዮጵያዊነት ውስጥ ለተለያዩ ችግሮች ለተለያዩ ሁኔታዎች ያለንን ጥናት እንዴት ይገለጣል የሚለውን ነው እንግዲህ የተለያዩ እንግዶች እንጋብዘን በተለያየ አይነት መንገድ ጥናትን ከኢትዮጵያዊነት ጋር ተገልጿል። በመጀመሪያው ጥናት በኢትዮጵያ ፎክሎራችን ውስጥ በኢትዮጵያ ተለያየ ሁኔታ የኢትዮጵያውያን ጥናት እንዲያሳዩልን የጋበዝናቸው እንግዳችን አዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር ባይለየኝ ናቸው። ከዛ በኋላ እንደነገርኩሽ ደግሞ በጥናት ውስጥ ልንዘክረው የሚገባ አርቲስት ብለን ነው ሎሬንስ ጸጋዬ ገብረ መድኅንን ነበር። ሎሬንስ ጸጋዬ ገብረ መድኅንን ደግሞ በሚገባ ይዘከረለት አርክቴክት ሚሰልሽ ጠራው ነው። ሌላኛው በዚህ ፕሮግራም ላይ የተካተቱ በጣም ያልነበሩ ወጣት በጣም ያልናቸው ጥሩ ኢትዮጵያዊነትን ሊያጠነጥኑ የሚችሉ ወጣት በጣም ያልነበሩ በዚህ ፕሮግራም ላይ ሌላው ጽናትንና ኢትዮጵያዊነትን ሊገልጽ ሊሆን ይችላል ብለን ያሰብነው ጋዜጠኛና የሰብዓዊ መብት ታጋይ ስንድነዛ ነበር። በዕለቱ ግን በፕሮግራማችን ቀን ትንሽ የጤና እክል አጋጥሞች ስለነበር መቶ ተመልካቶቻችን የሚቀሳታዊ ቆመን ተዛ ማለት ነው። ግን እንደው ኢትዮጵያዊነትና ጽናትን አንቺ እንዴት ትገልጨዋለሽ? የዚህ መድረክ አንዱ አዘጋጅ ነሽ እና በአንቺ እንዴት ይገለጻል? ጥናችን ጽናችንና ኢትዮጵያዊነትን እንግዲህ መጀመሪያ ሀሳቡን እንዲዘን ስንነሳ እኛ ልጅም ያው የነበረ አጀንዳ ነው። አራታችንና ጽናትና ኢትዮጵያዊነት በብዙ መልኩ ነው የሚገለጠው። ቅድም እንዳልኩሽ ግጥሞቻችንን ዞር ብለን ብናያቸው፣ ትውፊቶቻችን ዞር ብለን ብናያቸው፣ ኢትዮጵያውያን የመጣውን ነገር በሙሉ እንዳመጣጡ የመቀበል ትልቅ ጥናት አላቸው። ታሪካችን ከአድዋ ጦርነት ጀምሮ፣ ከዛ በኋላም ከዚያ አድባሬ ወረራ የጦርነት ታሪኮቻችንን ብናያቸው፣ ከረሃብ ጋር የተያዘ ታሪኮቻችንን ብናያቸው፣ ኢትዮጵያውያን በከፍተኛ ጥናትና ቆራጥነት ችግሮችን የመቋቋም አቅም አላቸው። አሁን ደግሞ ብዙ ጊዜ አይታ ሰምታ ሚዲያ ላይ የምንሰማው ነገር፣ በተለይ ፖለቲከኞቻችን የሚጨቃጨቁበት ነገር ነው እኛ ወደ ጥናት እንድንመጣ አደረገን፣ ሀሳቡ እንድናነሳ አደረገን። ኢትዮጵያ ትፈርሳለች እንደዚህ ካልሆነ አንዱ ፖለቲከኛ ይነሳና ይሄ ይሄ ማላገር ባስንጫ የተወጣ ትፍረት ይላል። አንደኛው ይነሳና ደግሞ የእኔ ጉዳይ ፕሬዚደንቱ ካልተፈታ የኔ የፖለቲካ ፍላጎት እንደዚህ ካልተደረገ ኢትዮጵያ ትፈርሳለች ይላል። አንድ ብሔርተኛ ይነሳና ኢትዮጵያ ኢትዮጵያ አትፈርስም ኢትዮጵያውያን በትልቅ ጥናት ውስጥና በትልቅ ማንነት ውስጥ ያለን ሰዎች ስለሆነ ጥናታችን የትኛውንም አይነት ከዚህ በፊት የነበሩትን አሁንም ያሉትን ችግሮቻችንን አልፈን እንደምንሄድ ወደፊት እንደምንሄድ ባለሙሉ ተስፋዎች ነው። እርግጠኞች ነን። ታሪካችንን፣ ግጥማችንን፣ ጽፊታችንን ሁሉም አይነት ነገራችን የሚያሳየውን ጽናታችንና ማንነታችንን ነው ብዬ ነው የማስበው። ቃልና ዜማ የሥነ ጽሑፍ መድረክ ጥበባትን አሰባስቦ ያብብ ይበል ብለናል። አድማጮች፣ ቃለ ምልልስ የሰጡኝን በዶቸበለ ዲደብሊው ስም እያመሰገንኩ የዕለቱን መሰናዶዬን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።